የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ህዳር 28 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። ለምሽቱ ያሉንን ዝግጅቶች እንግለጽ። ስለሰሜኑ ወታደራው ወታደራዊ ዘመቻ ከብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ ጋር የተደረገ ቃለ መጠይቅ አለን። አሁን የቀረው የፖሊስ ስራ ነው። ፖሊስ እነዚህን የተደበቁ በወንጀል የሚፈለጉ ለህግ መቅረብ ያለባቸውን ሰዎች ከተደበቁበት ቦታ እየፈለገ አውጥቶ ለህግ ለፍርድ እንዲቀርቡ የማድረግ ስራ ነው የሚሰራው። ይህንን ነው ፖሊስ እየሰራ ያለው። ስለዚህ በውጊያ በጦርነት እኛ ያፈገፈግን እንጂ ምናምን የሚባለው ዝም ብሎ የቃላት ጨዋታ ስለሆነ እኔ በዛ ላይ ብዙ የሚያለውን ይቋጠር ነገር ነው ብዬ አላሰብኩም። የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ አቶ ብናልፍ አንዱ አለም ለአሜሪካ ድምፅ ከተናገሩት የተቀነጨበ ነው። በአብይ ርሳችን ይቀርባል። ተማሪዎች በየትምህርት ቤቱ የሚገኙት የጤና ባለሙያዎችና መምህራን የሚሰጧቸውን ምክር ተግባራዊ እንዲያደርጉ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤ አሳስቡ፣ የሚሉትና ሌሎች ዝግጅቶችም አሉን። አሁን አሉላ ከበደ የምሽቱን ዜና ያሰማናል። የህዝባዊ ወያኔ ሐርነት ትግራይ ህወሓት ኃይል ከትግራይ ተራሮች ላይ ሆኖ የትጥቅ ትግል ለማድረግ የሚችልበት አቅም የለውም ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዛሬ ከጠቅላይ ሚኒስትሩ ቢሮ የወጣውን መግለጫ መነሻ በማድረግ በሮይተርስ የዜና ወኪል የተጠናቀረውን ዘገባ ዝርዝር ጽዮን ግርማ ይዛ የፌዴራል መከላከያ ሰራዊት የትግራይ ክልል መቀመጫ የሆነችው መቀሌ ከተማን ሰላማዊ ሰዎች ሳይጎዱና ንብረት ሳይወድም ከህወሓት አስተዳደር በማላቀቃቸውና ከተማዋን በመቆጣጠራቸው ጦርነቱ ማብቃቱን ይፋ ካደረጉ ቀናት ተቆጥረዋል። ይሁን እንጂ የህወሓት አመራሮች ጦርነቱ አለማብቃቱንና በመቀሌ ዙሪያ ከሚገኙ የተለያዩ ግንባሮች እየተዋጉ መሆኑን በመግለጽ ላይ ይገኛሉ። በሰሜን ኢትዮጵያ እየተካሄደ ያለውን ወታደራዊ ዘመቻ በተመለከተ የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ ሰኞ ረፋዱ ላይ ባወጣው መግለጫ ህዋት የሀሰት ኃይሎቹን በመጠቀም የህወሓት ታጋዮች ጠንካራና በሚገባ የታጠቁ በመሆናቸው በትግራይ ተራራማ አካባቢዎች የተራዘመ የትጥቅ ትግል ማካሄድ ይችላሉ የሚል የተሳሳተ ትርክት በማሰራጨት ላይ መሆኑን ይዘረዝራል። በተጨማሪም ከክልሉ የመንግስት ተቋማት ስልታዊ ማፈግፈግ ማድረጉን በመግለጽ ላይ ይገኛል ይላል መግለጫው። ነገር ግን ህወሓት የሚያሰራጨው የሀሰት መረጃ ከእውነታው ጋር ይለያያል። እውነታው ህወሓት ሙሉ ለሙሉ ተሸንፏል፣ ለረጅም ጊዜ የሚዘልቅ የትጥቅ ትግል የማካሄድ አቅምም የለውም ይላል። ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውን መግለጫ በተመለከተ ከህወሓት በኩል በቅርቡ የተሰማ መረጃ የለም። ብሪታንያ በኮቪድ-19 ክትባት ዘመቻ ዋዜማ ብሪታንያ ነገ ማክሰኞ የኮቪድ-19 ክትባት ዘመቻዋን ስትጀምር የብሔራዊ ጤና አገልግሎት ሰራተኞች በአረጋውያንና አረጋውያት መኖሪያዎች ያሉ በወረርሽኙ በብርቱ የሚጎዱ ዜጎችና እንክብካቤ የሚያደርጉላቸው ባለሙያዎች ግዙፉ የዩናይት ስቴትስ መድኃኒት አምራች ኩባንያ ፋይዘርና የጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ በጋራ የሰሩትን ክትባት መስጠት ትጀምራለች። የሀገሪቱ የሕክምና ጉዳዮች ተቆጣጣሪ ድርጅት የክትባት መድኃኒቱ ጥቅም ላይ እንዲውል የአስቸኳይ ፍቃድ በሰጠ ልክ በሳምንቱ የሚጀምረው የክትባት ዘመቻ ብሪታንያን ክትባቱ ለህዝብ እንዲሰጥ በመፍቀድ የመጀመሪያዋ ምዕራባዊት አገር ያደርጋታል። እንግሊዝ ይህን የአስቸኳይ ጊዜ ፍቃድ ያጸደቀችው ፋይዘር ክትባቱ መስራቱን የሚያሳይ በሰዎች ላይ የሚደረገውን የመጨረሻ መጠነ ሰፊ ሙከራ እጅግ ከፍተኛ የስኬት ውጤት ማስመዝገቡን ይፋ ባደረገ ጥቂት ሳምንታት ውስጥ ነው። ብሪታንያ ከገዛችው ፋይዘር ባዮንቴክ ሰር 40 ሚሊዮን ክትባት ውስጥ 800 ሺሁን በትላንትና ሁለት መረከቧ ተገልጧል። የፋይዘር ክትባት ከ90 በመቶ በላይ ውጤታማ መሆኑም ታውቋል። ይህም ውጤት በክትባት መድኃኒቶች ውጤታማነት እጅግ ከፍተኛ ከሚባሉት ውስጥ የሚመደብ ነው። በአንጻሩ የፋይዘርን ክትባት ፈጣን ስርጭት አዳጋችና ውስብስብ ከሚያደርጉን ነገሮች ውስጥ ከዜሮ በታች 70 ዲግሪ ሴንቲግሬድ የቅዝቃዜ መጠን ባለው ማቀዝቀዣ ውስጥ መቀመጥ ማስፈለጉ ይገኝበታል። ክትባቱ ብርቱ የጎንዮሽ ጉዳት ያመጣ ይሆናል በሚል ያልተጨበጠ በጥናቶችም ያልታየ ስጋት ሳቢያ ከመከተብ ሊቆጠቡ የሚችሉ ሰዎችን ያለ ስጋት ክትባቱን እንዲወስዱ ለማበረታታት የ94 ዓመቷ ንግሥት ኤልዛቤጥ ሁለተኛና የ99 ዓመት ዕድሜ ባለጸጋው ባለቤታቸው ልዑል ፊሊፕ የሚከተቡ መሆናቸውን ዛሬ ለሕዝብ ይፋ ያደርጋሉ ተብሏል። በሌላ የክትባት ዜና፣ የህንዱ የክትባት አምራች ኩባንያ ሴረም መሰረቱ በእንግሊዝና በስዊድን የሆነው የመድኃኒት አምራች ኩባንያ አስትራዜኔካ ከኦክስፎርድ ዩኒቨርሲቲ ጋር በመተባበር ለሰራው ክትባት የአስቸኳይ ጊዜ ፍቃድ እንዲሰጠው ለሀገሪቱ የመድኃኒቶች ተቆጣጣሪ ድርጅት ጥያቄ አቅርበዋል። በግዙፍነቱ በቀዳሚነት ደረጃ ላይ የሚገኘው ሴረም የአስትራዜኔካ ኦክስፎርድ ሰሩን የክትባት አይነት የመረጠበት ዋነኛ ምክንያት እንደ ቀደመው የፋይዘር ባዮንቴክ ክትባት በከፍተኛ መጠን የሚያቀዘቅስ ማቆያ የሚፈልግ ባለመሆኑ ነው። ከሁለት እስከ 8 ዲግሪ ሴንቲግሬድ በሆነ የቅዝቃዜ መጠን ብቻ ሳይበላሽ መቆየት መቻሉ ነው ተመራጭ ያደረገው። በሌላ በኩል በኮሮና ቫይረስ ክፉኛ የተጠቃችው ዩናይትድ ስቴትስ የጤና ባለስልጣናት ተዋል ለፋይዘር ባዮንቴክ ክትባት የአስቸኳይ ጊዜ ፍቃድ ይሰጡ እንደሆንና እንዳልሆን ለመወሰን የፊታችን ሐሙስ ተገናኝተው ይመክራሉ ተብሎ ይጠበቃል። በሳምንቱ ደግሞ ሞደርና የተባለው ሌላው የዩናይት ስቴትስ የመድኃኒት አምራች ኩባንያ የሰራውን ክትባት የአስቸኳይ ፍቃድ ጥያቄ ያጤናሉ። የኮቪድ ስጋት በናረባት ዩናይትድ ስቴትስ የወረርሽኙን የጥድፊያ መዛመት ለመቅጣት በታለመ ውጥን ተመራጩ ፕሬዚዳንት ባይደን በዓለ ሲመታቸው በሚጸድቅበት እንደ አውሮፓውያኑ የቀን አቆጣጠር የፊታችን ጥር ሀያ ሁሉም ሰው ለሚቀጥሉት መቶ ቀናት ጭንብል እንዲያጠልቅ አሜሪካውያንን የሚጠይቁ መሆናቸውን ባለፈው ሳምንት ተናግረዋል። በአሁኑ ሰዓት በዓለም ዙሪያ ለኮቪድ የተጋለጠው ሰው ቁጥር 671 ሚሊዮን ሲደርስ በዚሁ ሳቢያ ሕይወታቸውን ያጡ ሰዎች ቁጥር ደግሞ አንድ ነጥብ አምስት ሚሊዮን አልፏል 14.7 ሚሊዮን ሰው ለቫይረሱ መጋለጡ በምርመራ የተረጋገጠባት ዩናይትድ ስቴትስ በኮቪድ-19 ሳቢያ ሕይወታቸውን ያጡ ሰዎች ቁጥር ደግሞ 282312 መድረሱን የቫይረሱን ተጠቂዎች አሀዝ የሚከታተለው የጃን ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ላይ አመልክቷል በሀያ አራት ቀናት ዕድሜ ውስጥ የአውሮፓ ህብረትን ለቃ የምትወጣው እንግሊዝን ከተዝረከረከ ስንብት ለመታደግ የብሪታንያእና የህብረቱ ተጠሪዎች ዛሬ የመጨረሻ ሰዓት ጥረታቸውን ቀጥለዋል። ስምምነት ካልተደረሰም እንግሊዝ የህብረቱን ቀጠና ተሰናብታ በምትወጣበት ወቅት ከያዝነው የአውሮፓውያኑ 2020 መገባደጃ የወሩም የዓመቱን መጨረሻ ቀን ታህሳስ ሰላሳ አንድ አንስቶ ከህብረቱ አባል ሀገሮች ጋር ጨርሶ መገበያየት የማትችልበት የተቃወሰ ሁኔታ እንዳይፈጠር ነው ስጋቱ። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እና የአውሮፓ ኮሚሽን ፕሬዚዳንት አርሰላ ቫንደርሊን ዛሬ ማምሻው ላይ ሁኔታውን ለመገምገም ከመቀመጣቸው በፊት ብራስልስ ላይ የመጨረሻው ድርድር ተጀምረዋል። ጊዜው አብቅቶ ያለአንዳች ስምምነት እንዳይደመደምም ስጋት ያሳደረውን ሁኔታ አስመልክቶ የአየርላንዱ ጠቅላይ ሚኒስትር ማይክል ማርቲን ትላንት እሁድ በሰጡት አስተያየት ከሆነኛ ስምምነት የመድረስ እድሉ 50 50 በመቶ ነው ብለው ነበር። የኢንቨስትመንት ባንኩ ጄፒ ሞርጋን በበኩሉ አንዳች የንግድ ስምምነት ሳይደረስ እንግሊዝ ከህብረቱ የመሰናበቷ ንጣ 20 በመቶ ላይ አስቀምጦት ከነበረው የቀደመ ግምቱ ወደ 30 በመቶ ከፍ አድርጎታል። ለመጪው የብሪታንያና የህብረቱ ግንኙነት የመጨረሻዎቹ ወሳኝ ሰዓታት በሚል የገለጡት የወቅቱን የህብረቱ ፕሬዝዳንትነት መንበር የያዘችው ጀርመን ቃል አቀባይ ሴባስቲያን ፊከር ናቸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በትላንቱ የቬኔዙዌላ ፓርላማ ምርጫ ፓርቲያቸው የሶሻሊስት ፖለቲካ ህብረት የአገሪቱን ብሔራዊ ሸንጎ መቆጣጠር የሚያስችለው ድምፅ አግኝቷል ሲሉ ፕሬዚዳንት ኒኮላስ ማዱሮ ተናገሩ። የአገሪቱ ብሔራዊ የምርጫ ምክር ቤት ይፋ እንዳደረገው ውጤትም የማዱሮ ደጋፊ እጩዎች ከመራጩ ድምፅ 67 በመቶውን አግኝተዋል። የቬኔዙዌላ ፓርላማ የተቃዋሚዎች የውሳኔ ድምፅ በልቶ ይታይበት የነበረው የመጨረሻው የመንግስት ቅርንጫፍ ነው። ማዱሮ ምርጫውን አጭበርብረዋል ሲሉ የከሰሱት የተቃዋሚ ፖለቲካ ድርጅቶች ምርጫውን ውድቅ እንዲያደርጉ ለደጋፊዎቻቸው ጥሪ አድርገዋል። የብሔራዊውን ሸንጎ ፕሬዚዳንት ሁዋን ጓይዶ አብዛኛው ቬኔዙዌላዊ ከወራት አስቀድሞ ለጀመረው የማዱሮ የማጭበርበር ስራ ጀርባውን ሰጥቷል ብለዋል። ተቃዋሚዎች ምርጫውን ውድቅ የማድረግ ውሳኔ ግን የማዱሮን ስሜት ያደበዘዘ አይመስልም። አብዛኛው ቬኔዙዌላዊ የሰጠንን ድምፅ በማሸነፍ ብሔራዊ ሸንጎን መልሰን ተቆጣጥረናል ሲሉ የቬኔዙዌላው ፕሬዚዳንት በቴሌቪዥን ያሰሙትን ንግግር ጠቅሶ አሶሲየትድ ፕሬስ ዘግቧል። ያለ ጥርጥርም ለዲሞክራሲ ትልቅ ድል ነው ብለዋል። ዩናይት ስቴትስን ጨምሮ ሀምሳ አገሮች የማድሮን የቬኔዙዌላ መሪነት አይቀበሉም ከእርሳቸውም ይልቅ የተቃዋሚውን መሪ ሁዋን ጓይዶን ነው የሚቀበሉት። ኢራን በዋናው የኒውክሌር መቀመሚያ ተቋሟ ከፍተኛ ደረጃ ያለው ተጨማሪ የዩራኒየም ማበልጸጊያ ልትገነባ መሰናዳቷ ክፉኛ አሳስቦናል ሲሉ ፈረንሳይ፣ እንግሊዝና ጀርመን ተናገሩ። ይህም ቻይናን፣ ሩሲያን፣ ዩናይት ስቴትስን ጨምሮ ስድስቱ ሀያላን ሀገሮች ካሉበት እንደ አውሮፓውያን ህዝቡን አቆጣጠር በ2015 በተደረሰው ስምምነት ከሰፈረው የሚቃረን መሆኑንም አመልክተዋል። ኢራን የዲፕሎማሲው በር ክፍት ሆኖ እንዲጠብቃት የምትሻው የምር ከሆነም እነኚህን እርምጃዎች ፈጽሞ መውሰድ የለባትም ሲሉ ኢ ሶስት በሚል ቅጽል የሚታወቁት ሶስቱ ሀገሮች በዛሬው ዕለት በጋራ ባወጡት ጋዜጣዊ መግለጫ አስታውቀዋል። የዩናይት ስቴትሱ ተመራጭ ፕሬዚዳንት ጆ ባይደን በመጪዎቹ ወራት የሚጀምረውን በርካታ ሚሊዮን ክትባቶች ለጥቅም የሚውሉበትን እቅድ ጨምሮ አገሪቱ በከፍተኛ ፍጥነት እየተዛመተ ያለውን የኮሮና ቫይረስ ወረርሽኝ ለመግጣት የምታደርገውን ዘመቻ እንዲመሩ የቀድሞውን የምክር ቤት አባል ዛቬር ቢሴራን ለጤናና ሕብረተሰብ አገልግሎት ሚኒስትርነታቸው በኢንዶኔዥያ የጽንፈኛው እስላማዊ መሪ ሞሐመድ ረዚቅ ሸሃብ ደጋፊዎች ናቸው በሚል የተጠረጠሩ ስድስት ታጣቂዎች ዛሬ ከፖሊስ ጋር ባደረጉት የተኩስ ልውውጥ መገደላቸውን የጃካርታ ፖሊስ አስታወቀ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ዜናው አሉላን እናመሰግናለን። አድማጮች በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሰኞ ምሽት ፕሮግራማችን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ ቀጥታ ታገኙናላችሁ። ከሰኞ ስካር በአህዱ ሬዲዮ 94.3 ላይ በቀጥታ እንሰማለን። አሁን ወደ መጽሔት ክፍለ ጊዜ እናመራለን። የምሽቱ አብይ ርዕሳችን ይቀድማል። የሰሜኑ ወታደራዊ ዘመቻ አብቅቷል ቢባልም የሕግ ማስከበሩ ዘመቻ የሚጠናቀቀው የህወሓት መሪዎች ለፍርድ ሲቀርቡ ነው ሲሉ የገዢው ብልጽግና ፓርቲ ዋና ጽፈት ቤት ኃላፊ ተናግረዋል። ይህ በተወሰኑ ቀናት ሊጠናቀቅ ይችላል ሲሉም ነው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና የዋና ጽፈት ቤቱ ኃላፊ አቶ ብናልፍ አንዷልም ለአሜሪካ ድምፅ የተናገሩት። ሕውሃት በበኩሉ ስልታዊ ማፈግፈግ ማድረጉን እየገለጸ ነው። አቶ ብናልፍ ግን የተራዘመ ሽምቅ ውጊያ ሊኖር ይችላል የሚሉ ግምቶችን አጣጥለዋል። ሕውሃት በሽብርተኝነት እንዲፈረጅ እየቀረቡ ያሉ ጥሪዎች መኖራቸውን የጠቀሱት የጽፈት ቤቱ ኃላፊ ገዢው የብልጽግና ፓርቲ ገና ውሳኔ ላይ አለመድረሱን አመላክተዋል። በሌላ በኩል ወደ 30 ዓመታት ለሚጠጋ ጊዜ በምዕራብ ትግራይ ሲነሳ የቆየው የማንነትና የአስተዳደሩ ውሳኔ ጥያቄ አግባብነት ባለው መንገድ እንዲመለስ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መወሰኑንም የጽህፈት ቤቱ ኃላፊ አስታውቀዋል። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ህዳር 25 እና 26 ለሁለት ቀናት ያካሄደውን ስብሰባ አጠናቋል። ይህንኑ መነሻ በማድረግ የፓርቲው የሥራ አስፈጻሚ ኮሚቴ አባልና የዋና ጽህፈት ቤቱ ኃላፊ የሆኑትን አቶ ብናልፍ አንዳለምን በስልክ ያነጋገራቸው እስክንድር ፍሬው ነው። አቶ ብናልፍ የመከላከያ ሰራዊቱን እንቅስቃሴ ከገለጹበት ይጀምራሉ። ተሰነዘረውን ጥቃት ሪቨርስ የማድረግና የኢትዮጵያን ቀጣይነት የኢትዮጵያን የመፍረስ አደጋ የማክሸፍ ስራ ነበር የተሰራው። እና ይሄ ሰክሰስፉሊ ስለተሰራ ሊፈርስ የታቀደውን ነገር በመቀልበሱ ምክንያት ኢትዮጵያዊነት ጎልቶ ወጥቷል። ስለዚህ ዘመቻው ስኬታማ በሆነ መንገድ ተጠናቋል ብለን ያስቀመጥነው ከዚህ አኳያ። አቶ ብናልፍ እንግዲህ ዘመቻው ተጠናቋል ብላችኋል። ከህወሓት በኩል የሚሰሙ አስተያየቶች አፈገፈግን እንጂ ጦርነቱ እንደቀጠለ ነው፣ ውጊያ ላይ ነን የሚሉ ናቸው። አንዳንድ ዓለም አቀፍ የመገናኛ ብዙ ብዙሀንም ረዘም ያለ የሽምቅ ውጊያ ሊካሄድ ይችላል የሚሉ ዘገባዎች ይዘው ሲወጡ ይታያል። እና በዚህ ላይ የብልጽግና ፓርቲ ግምገማ ምንድን ነው? በሀገር ክህደት የተሰባራው የህወሓት ቡድን ከመጀመሪያው ጀምሮ ምን አይነት መግለጫዎች ሲሰጡ እንደነበረ ሁሉም ሰው የሚያውቀው ይመስለኛል። ኦፕሬሽኑ እንደተጀመረ ጊዜ ጀምሮ በእያንዳንዱ ግንባር ላይ የተሰነዘረባቸውን ጥቃትና የተሰናነቡትን ሽንፈት ተቀብለው የአመኑበት ጊዜ አለ ብሎ መውሰድ አይቻልም። መሬት ላይ ያለው ሀቅ ግን እሱ ነው የነበረው። ስለዚህ እስከ መጨረሻው ድረስ መቀሌም በቁጥጥር ስር እስከሚደረግ ድረስ እንደምታስታውሰው በየቀኑ የሚሰጡት መግለጫ አክሱምን ይዘናል፣ መልሰን እዚህ ቦታ ላይ እንደዚህ ጥቃት ሰጥመናል፣ ይሄኛ ወርክ ስለ ጦር ደምስሰናል፣ ይሄንን እንደዚህ ሙሉ በሙሉ አውድመናል የሚል የፈጠራ ወሬ ነው ይናገሩ የነበሩ። ይሄ ሆን ተብሎ ህዝቡን ለማደናገር እና ዓለም አቀፉ ማህበረሰብም ጦርነቱ እንደቀጠለ እነሱ በአሸናፊነት እየተወጡ እንዳሉ የመሳሰለው ስዕል ለማስያዝ ሆን ተብሎ የሚደረግ የፈጠራ ወሬ እንደነበረ በጣም ግልጽ ነው። ከቀን ወደ ቀን ይሄ ነገር ይፋ እየሆነ እየታወቀ በሚሄድበት ጊዜ ከዚህም በላይ እኮ ብዙ ነገሮችን እንትን ብለዋል። ለምሳሌ አውሮፕላን መተንጣልን የተለያዩ ሀገር ላይ የተፈጸሙ ድርጊቶችን ሁሉ በሶሻል ሚዲያ በመሳሰሉት ነገሮች ላይ ሁሉ እየለጠፉ ይሄን የኢትዮጵያን እንትን እንደዚህ ያድርገናል፣ ያንን መተናል፣ ይሄንን ጥለናል፣ ይሄንን ደብስሰናል የሚሉ የፈጠራ ወሬዎችን ነው ሲያካሂዱ የነበረው። ለዚህ እኔ ብዙ ቦታ መስጠት አለበት ብዬ አላምንም። ዋናው ነገር መሬት ላይ ያለው አሁን ውጤቱ ይናገራል። አሁን በሙሉ ኃይላቸው ተበታትኖ እኛ ኦፊሻሊ በሚሊተሪ የሚካሄደው ዘመቻ ሙሉ በሙሉ እንዲቆም ተደርጓል። አሁን የቀረው የፖሊስ ስራ ነው። ፖሊስ እነዚህን የተደበቁ በወንጀል የሚፈለጉ ለሕግ መቅረብ ያለባቸው ሰዎች ከተደበቁበት ቦታ እየፈለገ አውጥቶ ለሕግ ለፍርድ እንዲቀርቡ የማድረግ ስራ ነው የሚሰራው ይህንን ነው አሁን ፖሊስ እየሰራ ያለው። ስለዚህ በውጊያ በጦርነት እኛ አፈገፈግን እንጂ ምናምን የሚባለው ዝም ብሎ የቃላት ጨዋታ ስለሆነ እኔ በዛ ላይ ብዙ የሚያለዋን ይቋጠር ነገር ነው ብዬ አላስብም። አቶ ብናልድ፣ እንግዲህ በኢትዮጵያ መንግስትና በተባበሩት መንግስታት መካከል ሰብአዊ እርዳታን ማድረስ የሚያስችል ስምምነት መፈረሙ ይታወቃል። ሰሞኑን ከዚህ አንጻር ምናልባት በስራ አስፈጻሚ ኮሚቴ ውስጥ ስብሰባ ተነስቶ ከሆነ ያንን ለማድረግ የሚያስችል ምን ያህል አስተማማኝ ሁኔታ አለ? አሁን በአጠቃላይ በትግራይ ክልል እና ከዚህ አንጻር ያላችሁ ግምገማስ ምንድን ነው? በነገራችን ላይ የዘመቻው መቀናቀቅ የሚቀረው የመጨረሻውን እንትን እነዚህም ቅድም የጠቀስኳቸውን በህግ የሚፈለጉ ወንጀለኞችን ለፍርድ የማቅረቡ ስራ ነው። እሱ በአጭር ጊዜ መጠናቀቅ እንዳለበት መሰሳዊ አቅጣጫ አስቀምጧል። መንግስትም በዚህ ላይ ጠንካራ ስራ እየሰራ ነው ያለው የአሰሳውና ያሉበትን ቦታ አፈላልጎ ለፍርድ ለማድረግ እሱ ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ለተወሰኑ ቀናት ሊጠናቀቅ ይችላል የሚል ግምት አለ። ዘመቻው ተጠናቀቀ የምትሉት አሁን ተፈላጊዎቹ ወይም የስር ማዘዣ የወጣባቸው ሰዎች ለፍርድ ሲቀርቡ ነው። እነሱ ለፍርድ ሲቀርቡ ሙሉ በሙሉ ተጠናቋል ተብሎ ሊወሰድ ይችላል። ምክንያቱም ህግ የማስከበርና ወንጀለኞችን ለህግ የማቅረብ ኦፕሬሽን ስለነበረ በሚሊተሪ የሚደረገው ይሄ የታጠቀ አገር ለማፍረስ የተሰማራውን የታጠቀ ኃይል በወታደራዊ እንትን መበተንና ከጥቅም ውጭ ማድረግ ስለተቻለ አሁን ወታደራዊ ዘመቻው ተጠናቋል። በዛ ደረጃ የሚጠበቅ ወታደራዊ እንቅስቃሴ ውጊያ፣ ምናምን ከዚህ በኋላ አይጠበቅም። ነገር ግን ሰዎቹን ለህግ ማቅረብ ስራው ገና አልተጠናቀቀም። ይህንን የመስራት ስራ ነው እየተሰራ ያለው። እሱ እንዲሰራ ነው ስራ አስፈጻሚው በአጭር ጊዜ እንዲጠናቀቅ አቅጣጫ ያስቀመጠው ማለት ነው። ከዚሁ ጋር ተያይዞ የሚሰራው ስራ አሁን ያነሳ ያነሳው ነው የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ሰብአዊ ድጋፍ እንዲደረግላቸው የመልሶ ማቋቋም ስራ እንዲሰራ ወደ ኖርማል የህይወት እንቅስቃሴያቸው እንዲመለሱ የማድረግ እንደዚሁም ደግሞ የመንግስት አገልግሎቶች የተቋረጡት ተመልሰው አገልግሎት መስጠት እንዲጀምሩ። ይሄ የጥፋት ቡድኑ ወደ መጨረሻው ሽንፈቱ አይቀሬ መሆኑንና ወደዛ እየገባ ሲሄድ እኔ ከሞትኩ በሚል አይነት የጎዳቸው ያፈረሳቸው መሰረተ ልማቶች አሉ፣ የቆራረጧቸው አሉ። እነዛን ነገሮች ቶሎ ጠግኖ አገልግሎቱ በፍጥነት እንዲጀመርና እንዲቀጥል የማድረግ ስራው ተፋጥኖ እንዲሰራ የሚል አቅጣጫ ላይ የተቀመጠው። ስለዚህ ይህ ስራ አጥቦ ተሰጥቶ የሚሰራ ይሆናል። ዓለም አቀፉ ማህበረሰብም በዚህ ላይ በተለይ በሰብአዊ ድጋፍ ላይ ለሚያደርገው እገዛና አስተዋጽኦ ሁኔታዎች እንዲመቻቹ የበለጠ የተረጋጋ ሁኔታ እንዲፈጠር የፖለቲካ ስራውን በዛው ልክ ከህዝቡ ጋር የመምከር የማረጋጋት፣ የመዋየት የመሳሰሉት ነገሮች እየተሰሩ ለዚህ የተመቸ ሁኔታ እንዲፈጠር ይሰራል ማለት ነው እና በዛ ሌቭል ነው ስራ አስፈጻሚው ውይይት ያደረገው ያንን ለማድረግ የሚያስችል ሰብአዊ እርዳታውን ለማድረስ የሚያስችል የጸጥታ ሁኔታ አለ ብላችሁም ታምናላችሁ በዚህ ሰዓት አሁን? አዎ አዎ፣ ከሞላ ጎደል እንደዚህ አይነት የጸጥታ ሁኔታ እና በጣም የተረጋጋ ነው። ህብረተሰቡ ከሞላ ጎደል በተረጋጋ እንትን ውስጥ ነው የሚኖረው በትግራይ ክልል ውስጥ የሚኖረው ህዝብ ማለት ነው። ስለዚህ ሰብአዊ ድጋፍና እርዳታውን ለማቅረብ ብዙ አስቸጋሪ ነገር ይኖራል ተብሎ አይገመትም። ከዚህ በኋላ አቶ ብናልፍ፣ የስራ አስፈጻሚ ኮሚቴው ስብሰባ መጠናቀቅን ተከትሎ በሰጡት ጋዜጣዊ መግለጫ ላይ የተነሳ ሌላ ነጥብ ላንሳ። በምዕራብ ትግራይ የሚነሱ የማንነትና የአስተዳደር ወሰንድ ጥያቄዎችን አንስተዋል። በጥያቄ ቀርቦለት ስራ አስፈጻሚው ውይይት እንዳደረገበትም ገልጸዋል። እስቲ በዚህ ላይ የተደረገውን ውይይትና የተደረሰበትን ድምዳሜ ያብራሩልኝ። እነዚህ የማንነትና የራስ አስተዳደር ጥያቄ ያላቸው አካባቢዎች ጥያቄያቸው ዛሬ የተነሳ አይደለም። ከዚህ ኦፕሬሽን ጋር አብሮ የተነሳ ጥያቄ አይደለም። ላለፉት ሰላሳ ዓመታት ያለማቋረጥ ጥያቄ ሲያነሱ የቆዩ አካባቢዎች ናቸው። ስለዚህ ጥያቄያቸው በዋናነት የፍትህ ጥያቄ ነው። ትላንትና በመግለጫው ለማስቀመጥ እንደሞከርኩት በተደጋጋሚ ጊዜ የሚያነሱት የማንነት ጥያቄ ነው። እነዚህ አካባቢዎች ስንል አቶ ብናልፍ ወልቃይት ጠገዴ፣ ራያ እነዚህን ማለታቸው ነው? አዎ ኤግዛክትሊ እና የወልቃይት ጠገዴ፣ የሁመራ፣ የጠለምት እነዚህ አካባቢዎች ማለት ነው እና ራያ እነዚህ አካባቢዎች ላለፉት ሰላሳ ዓመታት ያለማቋረጥ የማንነትና የራስ አስተዳደር ጥያቄ ሲጠይቁ ነው የቆዩት። የሚጠይቁት ጥያቄ ደግሞ እንዳልኩት የፍትህ ጥያቄ ነው። ማንነታችን በኃይል ተጨፍልቋል። ምርታችን፣ ሰብአዊ ዴሞክራሲያዊ መብቶቻችን እየተከበሩ አይደለም። አደለም ይህንን ጥያቄ ስናነሳ ደግሞ ከፍተኛ የሆነ የእስር የግርፋት የማንገላታት ከአካባቢያቸው እንዲፈናቀሉ የማድረግ ስራዎች እየተሰሩብን ነው ያሉት ብለው በተደጋጋሚ ጊዜ ይህን ጥያቄ ሲያነሱ ነው የኖሩት። ደግሞም በትክክል ጥያቄውን ባነሱ ቁጥር ይሄ በደል ሲፈጸምባቸው እንደነበረ በግሃድ የሚታወቅ ነገር ነው። ስለዚህ አዲስ ነገር አይደለም። ይሄ ጥያቄ ጥያቄያቸው ደግሞ ሁሌም ቢሆን ሰላማዊና ዴሞክራሲያዊ በሆነ መንገድ ነው ማለት፣ በአመት በሀይል በሆነ ነገር ጠይቀው አያውቁም። ይህንን አለ ብሎ የሚያምን ሰው የሚኖር አይመስለኝም። ማስረጃ ማቅረብ የሚችል አይመስለኝም። በአመፅና በሀይል የተወሰደ እርምጃ እስካሁን ድረስ ማለት ነው። ስለዚህ ምንድን ነው አሁን እየተደረገ ያለው? አጀንዳ የማስቀየር ስራ ነው። እየተቀሰቀሰ ያለው የመሬት ማስመለስ ጥያቄ ነው እየተባለ የሚጠይቁትን የፍትህ ጥያቄ የሚጠይቁትን የራሳቸው የማንነት ጥያቄ ከመሬት ማስመለስ ጋር እያቆራኙ አጀንዳ ዳይቨርት ለማድረግ የሚሰራ ሰፊ ቅስቀሳ አንዳንድ ይታወቃል ለዓለም አቀፉ ማህበረሰብ ጭምር ማደነጋገሪያ በሚሆን መንገድ ይህን ነገር እያቀነቀኑ ነው። በእኔ እምነት ይህን የሚያደርጉት በአንድ በኩል ባለፉት ሰላሳ አመታትም ሲያደርጉት የኖረውን ነገር የማስቀጠል ምትናያል በፊትም ይሄን ጥያቄ ሲጠይቁ የርስት ማስመለስ ጥያቄ ነው፣ የነፍጠኛ ጥያቄ ነው፣ የትምክተኛ ጥያቄ ነው፣ የምናምን እ በጣም በርካታ ታርጋዎችን እየለጠፉ ሲያሸመቀቋቸውና ሲያስሯቸው፣ ሲገርፏቸው በጣም ብዙ ግፍና በደል ሲፈጽሙባቸው ነው የኖሩት። ያንን አሁንም የማስቀጠል ፍላጎት ያላቸው እንደሆነ ነው የሚያሳየው። ምክንያቱም ይሄ ቡድን እነዚህን አካባቢዎች መብታቸውን በዛ ሌቭል ሲረግቅ መነሻው የአካባቢውን ሪሶርስ መሬት ያላቸውን እዛ አካባቢ ያላቸውን ሀብት ለመንጠቅ በነበረው ፍላጎት ስለሆነ ያንን አጀንዳ እንዳይወጣ ዓለም አቀፉ ማህበረሰብም ከሰብአዊ ከራሳቸው ዴሞክራሲያዊ መብት አኳያ ከማንነታቸው ከስብዕናቸው ጋር የተያያዘ ጥያቄ መሆኑ እንዲዳፈን እና ሲምፕሊ ከመሬት ጋር ከምናም ጋር የተያያዘ ጥያቄ አስመስሎ ለማቅረብ የሚደረግ እንቅስቃሴ ነው። ሁለተኛ፣ ሰሞኑን የተካሄደው የህግ ማስከበር ኦፕሬሽን እነሱ በሀገር ሉዓላዊነት ላይ የፈጸሙትን ጥቃት፣ የሀገር ክህደት፣ በመከላከያው ላይ የወሰዱት ጥቃት በተለያዩ አካባቢዎች ላይ የሰነዘቧቸው ጥቃቶች፣ እነዚህ ጉዳዮች ወንጀላቸው እንዲደበቅና እንዲሸፈን የተደረገው ኦፕሬሽን የመሬት ማስመለስ ኦፕሬሽን አስመስሎ ለዓለም አቀፉ ማህበረሰብ ለኢትዮጵያ ሕዝብም በዛ መንገድ ለማቅረብ የሚደረግ ሴ እንትን ነው የነበረው። ሆን ተብሎ በዛ ዳይሬክሽኑ ወይም አጀንዳውን ዳይበርክ ለማድረግ የሚሰራ ቅስቀሳ ነው የነበረው። ሪያሊቲው ግን ይሄ አይደለም። አሁንም በደንብ መታወቅ ያለበት የዓለም አቀፉ ማህበረሰብም ሌላውም በዚህ ጉዳይ ላይ የተደነጋገረው ሰው ግልጽ መሆን ያለበት ጥያቄው በፍጹም የመሬት የማስመለስ የምናምን ጥያቄ አይደለም። የማንነት የፍትህ ጥያቄ ነው። ፍትህ እናገኝ ነው ጥያቄያቸው። እንደመጥ ተደምጠን ፍትህ እናገኝ ነው። ስለዚህ ይህን ጥያቄ ደግሞ ወደ ጎን የምትገፋበት ምንም ምክንያት የለም። ስለሆነም በህጋዊ መንገድ በሰላማዊ መንገድ ነው ጥያቄ እያቀረቡ ያሉት። ይህን ጥያቄ አዳምጠው ስርዓት ባለው መንገድ አሰራሩን ተከትሎ ምላሽ እንዲያገኙ ማድረግ ያስፈልጋል የሚል ነው። የስራ አስፈጻሚ ኮሚቴው የመጨረሻ አቅጣጫው ማለት ነው። በህዋት በኩል የሚነሳ አንድ ነጥብ አለ። ለምሳሌ የአማራ ልዩ ኃይልና ሚኒሻ መሳተፉን በዚህ ዘመቻ የመሬት አስመላሾች ዘመቻ መሬት አስመላሾች ናቸው እየተዋጉ ያሉት የሚሉ አስተያየቶች ሲሰጡ ቆይተዋል። ይህንን ማለት ህወት ነው እርሶ አሁን ቅድም በተዛባ መንገድ እየተተረጎመና እየተገለጸ ነው ሲሉ አዎ የአማራ ልዩ ኃይልና ሚኒሻ የተሳተፈበት በጣም ግልጽ ነው። በመከላከያ ላይ ጥቃት ከመሰንዘር በተጨማሪ ፕላናቸው የጎንደርና የወልዲያን ከተማ የማየት ነበር። ለዚህ ማስፈጸሚያ እንዲሆናቸው ደግሞ ቅራቅር በሚባለው አካባቢ ጦርነት ከፈቱ ጥቃት ከፈቱ ማለት ነው በአማራ ልዩ ኃይል ላይ። ከዛ በኋላ የአማራ ልዩ ኃይል እና ሚሊሻ ጥቃቱን ተቋቁሞ ከዛ መልሶ እንደገና በማጥቀት ያንን ኃይል በመበታተልና ከተልዕኮ ውጪ በማድረግ በዘመቻው ተሳትፏል። የተቃጣበትን አደጋ የመቀልበስ ጥቃቱን የመመከት እና ያን ጥቃት የሰነዘረበትን ኃይል የማጥፋት አይነት ስራ ነው እንጂ የሰራው ከዛ ያለፈ ሌላ ሚሽን አልነበረውም። ሶ በጦርነቱ የተሳተፈበት ዋና ምክንያት ከመከላከያ ጋር ሆኖ ይህንን የተሰነዘረው በክልሉ ላይ የተሰነዘረውን ጥቃት ሪቨርስ የማድረግ ዘመቻ ነው ያካሄደው። ይህን ደግሞ ከመከላከያ ጋር አብሮ በትብብር የተሰራ ስራ ነው። ከዛ በኋላ መከላከያ ወደ ሌሎች ትግራይ አካባቢዎች ላይ የተሰማራውን ይህንን የጥፋት ኃይል ያሰማራውን ልዩ ኃይል እና ሚሊሻ የመሳሰለውን ሀይል በመዋጋት እሱን ከጥቅም ውጭ በማድረግ ህግን ለማስከበር ወንጀለኞችን ለመያዝ በሚደረገው እንቅስቃሴ መከላከያ ነው ሙሉ ኃላፊነቱን ይዞ በተሰጠው ግዳጅ መሰረት ስራውን ያጠናቀቀው ማለት ነው። እና ያንን የተሰነዘረበትን ጥቃት ለመመከት ሲል ያደረገውን የመልሶ ማጥቃት ውጊያ ነው እነሱ እንደ መሬት ማስመለስ አይነት አስመስለው የአማራ መሬት የማስመለስ ዘመቻ ነው የሚል አይነት ገጽታ እንዲያዝ ጥረት እያደረጉ ያሉት ማለት ነው። ከእውነት የራቀ መሆኑን ግልጽ ማድረግ ያስፈልጋል ብዬ አስባለሁ። ጥያቄ ህወሓትን የወደፊት የፖለቲካ ሚና በኢትዮጵያ ውስጥ የሚኖረው ሚና በተመለከተ በገዢው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተወሰነ ውሳኔ አለ ወይ? አቶ ብናልፍ ለምሳሌ እርስዎ በሰጡት መግለጫ ላይ ህወሓት የሽብርተኝነት መስፈርቶችን ያሟላል ብለዋል። በሽብርተኝነት እንዲፈረጅም በፓርላማ አባላት ጭምር ሲቀርቡ የነበሩ ጥያቄዎች እንዳሉ ይታወቃል። ከዚህ አንጻር ህወሓት በወደፊት የኢትዮጵያ ፖለቲካ ውስጥ የሚኖረው ሚና በተመለከተ የተደረሰበት ድምዳሜ ያለ በብልጽግና ፓርቲ ስራ በሽብርተኝነት መፈረጃ ያለበት የሚለው በበቂ ምክንያት ላይ የተመሰረተ ጥያቄ ነው ብዬ አስባለሁ። ሳስፈጻሚውን በዛ ላይ ብናያ የፓርላማ አባላትን ጭምር እንደገለጽከው በተደጋጋሚ ጊዜ ፓርላማው ላይ ጥያቄ አንስተዋል። ሌላውም ህብረተሰብ በተለያዩ መድረኮች ላይ ይህ ጥያቄ እያነሳ ነው ያለው። ስለዚህ ከዚያ አኳያ ካየኸው የሚነሳበት መንገድ ስህተት ነው ተብሎ የሚወሰድ አይደለም። ከፈጸማቸው ግፎች፣ አገር በመካት ከፈጸመው ወንጀል በየጊዜው ከአሁን በፊትም በተለያዩ የክልሉ አካባቢዎች እሱ በሚያሰማራቸው ቅጥረኞች በተፈጸሙት የጅምላ ማንነት ማከን ያደረገ የጅምላ ጭፍጨፋ ከእነዚህና በጣም በርካታ ምክንያቶችን ወስደ ስታየው በሽብርተኝነት እንዲፈረጅ ጥያቄ መቅረቡ ስህተት አይደለም። ነገር ግን አሁን በሽብርተኝነት ይፈረጅ አይፈረጅ የሚለው አሁን ለመወሰን ሌላ ተጨማሪ ስራ ይፈልጋል። አንደኛ አሁን የተጀመረው ህግን የማስከበር ስራው ሙሉ ለሙሉ መጠናቀቅ አለበት። ይሄ ማለት የወንጀሉ አቀነባባሪ የሆኑና ዋነኛ መሪ የሆኑ ሰዎች፣ በህግ የሚፈለጉ ሰዎች ለፍርድ መቅረብ አለባቸው። ይህ ስራ መጠናቀቅ አለበት። ሁለተኛ ይህ ስራ ከተጠናቀቀ በኋላ ነባራዊ ሁኔታው መገምገም አለበት። ነባራዊ ሁኔታው መገምገም አለበት። ጥናቶች መካሄድ አለባቸው። የቀጣዩ የአገሪቱ የፖለቲካ ሁኔታ በደንብ መታየት ይኖርበታል። እሱን አይቶ ሌሎች ተጨማሪ እርምጃዎች በህዋት ላይ እንደ ድርጅት የሚወሰዱ እርምጃዎች ካሉ፣ በዛ ጥናት ላይ ተመስርቶ፣ በዛ ግምገማ ላይ ተመስርቶ የሚወሰዱ ውሳኔዎች ካሉ እንዳስፈላጊነቱ እየተወሰኑ እንዲሄዱ ይደረጋል። የሚል ነው የስራ አስፈጻሚ አቅጣጫ። ስለዚህ ድምዳሜ ላይ አልተደረሰም ገና። አዎ አሁን ዋናው ነገር የመጀመሪያውን እንትን እናጠናቅ፣ የህግ ማስከበሩን ማለት፣ ወንጀለኞችን የፍርድ ማቅረቡ ስራ ለማጠናቅ ከዛ በኋላ ሁኔታዎች እየታዩ የሚወሰኑ ውሳኔዎች እየተወሰኑ ይሄዳሉ የሚል ነው። አቶ ብናልፍ አንዱዓለም የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የፓርቲው ዋና ጽሕፈት ቤት ኃላፊ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች አመሰግናለሁ። እኔም ተማሪዎች በየትምህርት ቤቱ የሚገኙት የጤና ባለሙያዎችና መምህራን የሚሰጧቸውን ምክር ተግባራዊ በማድረግ ከኮቪድ-19 ራሳቸውን መጠበቅ እንዳለባቸው የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤ አሳሰቡ። ምክትል ከንቲባዋ ይህን ያሉት ዛሬ በአዲስ አበባ ከተማ ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ የትምህርት ማስጀመሪያ መርሃ ግብር ላይ ነው። ዘጋቢያችን ፀሐይ ዳምጠው ዝርዝሩን ታቀርባለች። ለስምንት ወራት በኮቪድ-19 ወረርሽኝ ምክንያት ተቋርጦ የነበረው ትምህርት በአዲስ አበባ ከተማ የ2013 የትምህርት ዘመን ከአምስተኛ ክፍል በላይ ላሉ ተማሪዎች የገጽ ለገጽ ትምህርት ያስጀምሩት በንፋስ ስልክ ላፍቶ ክፍለ ከተማ መከኒሳ አንደኛ ደረጃ ትምህርት ቤት በተከናወነው ስነስርዓት ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ናቸው። ምክትል ከንቲባ ባደረጉት ንግግር አሁን ባለው ሁኔታ የኮሮና ቫይረስን መተላለፍ ለመከላከል የሚረዱ ግብአቶችና እና የመከላከል ግንዛቤው ስለሚገኙበት ሁኔታና ደረጃ አብራርተዋል። ዛሬ ብዙ የተለያዩ የመከላከያ ዘዴዎችን በሀገራችን ማምረት ጀምረናል። ግብአቶችን ማሟላት ጀምረናል። እናንተም ሁላችንም እንደ ሀገራችን ኮቪድን እንዴት መከላከል እንዳለብን ግንዛቤ አግኝተናል፣ አግኝታችኋል። ይህንን ከግንዛቤ በማስገባት ቆሞ የነበረውን የመማር ማስተማር ሂደት ለማስቀጠል ነው። የገጽ ለገጽ ትምህርቱ እንዲጀመር ስካሄድ ስለቆየው ዝግጅትም ወይዘሮ አዳነች እንዲህ ብለዋል። መምህራኖቻችሁ የሚነግሯችሁን የሚመክሯችሁን በደንብ በተግባር ላይ መዋል ከእናንተ ይጠበቃል። መምህራኖች ብቻ አይደሉም፣ የጤና ባለሙያዎችን በየትምህርት ቤቱ ቀጥረናል። ኮቪድን በተመለከተ ግብአት ማቅረብ ብቻ ሳይሆን በየእለቱ የሚሰጧችው ግንዛቤ አለ። ያንን ግንዛቤ በተግባር በማዋል ራሳችን መጠበቅ፣ ጤንነታችው ሲጠበቅ ነው ያንን የምንለውን ግብ ልንደርስ የምንችለውና የዛ ላይም ትኩረት እንድታደርጉ ላለሁኝ ምክትል ከንቲባ ወይዘሮ አዳኔች ትምህርት ማስጀመረ ምርሃ ግብሩ ላይ ለተማሪዎችና ለመምህራን የተዘጋጁ ዩኒፎርም፣ የንጽህና መጠበቂያ ቁሳቁሶችና የተለያዩ የትምህርት መርጃ መሳሪያዎች አበርክቷል። ሺፍት ነው አሁን የምንጀምርበት የመማር ማስተማር ሁኔታ። ስለዚህ ወደ ሁለት ሺ ሶስት መቶ የሚሆኑ ተጨማሪ ክፍሎች በከተማችን ውስጥ እንዲገነቡ ተደርጎ ከዚህ ከከለሳ ፕሮግራም በኋላ ወደ ስራ ሊገቡ የሚችሉ አገልግሎት ሊሰጡ የሚችሉ የመማር ማስተማሪያ ክፍሎች ይኖሩናል ማለት ነው። በተጨማሪም ወደ መቶ አስራ ስምንት የሚሆኑ የመመገቢያ አደራሾችን ስንገነባን የቆየ ነው። አምና ዩኒፎርም ሲቀርብላችሁ ነበረ በከተማ አስተዳደሩ፣ ምግብ ሲቀርብላችሁ ነበረ በከተማ አስተዳደሩ፣ ሌሎችም የመማር ማስተማር ግብአቶች ደብተር፣ እስክርብቶ፣ ቁሳቁሶች ማለት ነው። ዘንድሮ እሱም ፓኬጅ ብቻ አይደለም ይዘን የቀረብ ነው። ጫማ ጨምረንበታል። በባለፈው አመት ስናቀርብ በነበረው ግብዓት ላይ ቦርሳ ጨምረንበታል። የተማሪዎችንም ቁጥር ከፍ አድርገን በሁሉም ትምህርት ቤት ይሄ ግብአት መመገቢያ አዳራሾችንም ጨምረን የተሟላ እንዲሆን ማድረግ ችለናል የአዲስ አበባ ትምህርት ቢሮ ኃላፊ አቶ ዘላለ ሙላቱም ሁሉም የትምህርት ቤት ማህበረሰብ ኮቪድ-19 መከላከል እንደሚጠበቅባቸው አሳስቧል። ለተማሪዎች ገቢራዊ ስናደርግ እንግዲህ ጎን ለጎን መምህራን የትምህርት ባለሙያዎች ሱፐርቫይዘሮች የትምህርት አመራሩ የግንዛቤ ማስጨበጫ ራሳቸውን የሚጠብቁበት ወገኖቻቸውን የሚታደጉበት ትልቅ አቅም ስለሆነ የነሱ ጥንቃቄ የሌላን ህይወት ማስቀጠል የሌላን ህይወት ተጋላጭነት ስለሚቀንስ ይህንን እንግዲህ ጎን ለጎን እየተሰራ ነው የሚሄደው ዛሬ ትምህርት ቤት ከተገኙ ተማሪዎች መካከል አንዳንዶቹ ትምህርት መጀመሩ ስላሳደረባቸው ስሜት ተናግረዋል ብቸኝነት አለ ጓደኞችሽን አታገኝም ያን ያህል የማንበብ ስሜትም አይኖርም ብቻሽን ስትሆኚ ይደብራል ስለዚህ ትምህርት ደግሞ በመጀመሩ ደስተኛል ጓደኞቼ ያፍቀኝ ነበር ትምህርትም ይናፍቀኝ ነበር መገናኘት ፈልግ ነበር ግን በተለያዩ ምክንያት ይጀመራል እየተባለ ሳይጀመር ስቀር መምህራን ዕለቱን በጉጉት ስጠባበቁ እንደነበርና ተማሪዎቻቸውንና ራሳቸውን ከኮቪድ ለመጠበቅ ዝግጁ መሆናቸውን ተናግረዋል። ከተማሪ ጋር ስቱ ያለሽ ነገር አንደኛ በእውቀትሽ አንፃር ራስሽን አፕግሬድ እያረግሽ የተለያዩ ነገሮች አሉ። ብቻ እኛ ልጆቻችን ነው የናፈቁን ከምንም በላይ ዛሬ የገጽ ለገጽ ትምህርት ያው ከተማ አስተዳደሩ እንዲጀመር ተደርጓል። ያም ከአምስት እስከ ስምንት ባሉት የክፍል ደረጃዎች። ስለዚህ ደስታችን እጅግ በጣም ከፍተኛ ነው። እኛም በተቻለ መጠን ሁሉም የባለድርሻ አካላቶች በጋራ በመሆን ለተማሪዎች ውጤታማነትና ና እንደዚሁም ለኮቪድ ወረርሽኝ መገታት የበኩላችን አስተዋጽዖ እናደርጋለን ብዬ አስባለሁ። አጠቃላይ የመማር ማስተማር ሂደቱ ከኮቪድ-19 ወረርሽኝ በተጠበቀ ሁኔታ እንዲካሄድ ተማሪዎች፣ መምህራንና ወላጆች አስፈላጊ ጥንቃቄ እንዲያደርጉም ጥሪ ቀርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። በኬንያ እና በሶማሊያ በኩል ከመጀመሪያው ታህሳስ ወር ጀምሮ ወደ ኢትዮጵያ የሚገባው የአንበጣ መንጋ በሶማሌ ክልል፣ ኦሮሚያ እና ደቡብ ላይ ጉዳት ሊያደርስ እንደሚችል የግብርና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የአንበጣ መንጋውን ለመምታት የሚያስችለው አቅም መገንባቱን ገልጾ በቅርብ ጊዜ ውስጥ ከአርባ ምንጭ ማዕከል በአይሮፕላን የታገዘ የኬሚካል ርጭት እንደሚያከናውን ተናግሯል። ሙክታር ጀማል ያደረገው ቃለ ምልልስ ይቀጥላል። አቶ በላይነህ ንጉሴ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር፣ ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም በጣም እናመሰግኖታለን። እሺ፣ እኔም እናመሰግናለን። ፋኦ ወይንም ደግሞ የዓለም ምግብ ድርጅት አንድ ያወጣው መግለጫ እንደሚያሳየው በቅርብ አስራ አምስት ቀን ባልበለጠ ጊዜ እስከ ቀጣዩ ወር ከፍተኛ የአንበጣ መንጋ የሚፈለፈልበት ጊዜና ስጋት እንዳለ ኢትዮጵያን ጨምሮ በተለይ በአፍሪካ ቀንድ ያሉ ሀገሮችን ጠቅሷል። ይህም በተመለከተ ግብርና ሚኒስቴር ምን የሚያውቀው ነገር አለው? የአንበጣው መንጋ ከዚህ ሲኛው ከአሁን በፊት ተፈልፍሎ ያለ በሶማሊያ ሀገርም በኢትዮጵያም አለ። በዲሴምበር ውስጥ የፋኦ ግምት የሚያሳየው ምንድነው ከኩብኩባነት ወይም ከሆፐር ወደ አደልትነት ለምነት ተለውጦ የሚበርበት ወቅት ስለሆነ ኢትዮጵያ ዳሩን ይዞ ወደ ኬንያ ጠረፍ የሚሄድበት ሰዓት እንደሆነ ይገመታል። ይህንንም እኛም እንግዲህ ይህንን ታሳቢ በማድረግ ቅድመ ዝግጅት እየተደረገ ያለንበት ሁኔታ ያለው አሁንም ለምሳሌ ከየአቅጣጫውን የዛን ጊዜ የሚገባው በተለይ በሶማሌ ክልል የሚደረገው መከላከል እጅግ አነስተኛ ከመሆኑን በተጨማሪ የሚረጩት ባዮፔስቲሳይድ ነው። ይህ ባዮፔስቲሳይዱ ደግሞ በተለይ በአደጉት አንበጣዎች ላይ ኤፌክቲቭ ሁኔታ ስለሌለው ወደዚህ ሚግሬት የማድረግ ሁኔታ ይጠበቃል እና አሁንም ለምሳሌ ከኬንያ እና በሶማሊያ ቦርደር አካባቢ ወደ ቴልቴሌ አካባቢ አሁን አንድ የገባ አንበጣ አለ። ለእሱ ለመከላከል አሁን ቤዛችንን ወደ አርባ ምንጭ ላይ አምርተን ከዛም የአውሮፕላን ርጭት ለማካሄድ በዝግጅት ላይ እያገኘን ያለ ነው ማለት ነው። በተለይ ይሄ የኢትዮጵያ የሶማሊያና የኬንያ ተያያዝ ሰንሰለታማው አካባቢ ከዛም አልፎ ወደ ማዕከላዊ ኢትዮጵያ ሊመጣ ይችላል የሚል የፋው ጥቆማ አለ። የትኛው አካባቢዎች ናቸው ለዚህ ስጋት ይጋለጣሉ ተብሎ የተተነበዩ? እንግዲህ አሁን ዋናው ነገር አንበጣ የራሱ የሆነ ኢኮሎጂ አለው። ለመራቢያ ምቹ የሚሆነ አንደኛው የዝናቡ ሁኔታ ነው። የጠረፋማው የሶማሊያ ክልል ያለው ሀገራችን ክፍል የክረምት ዝናብ የሚያገኝበት ወቅት በመሆኑ ነው። እንግዲህ እዛ ጋር ተፈልፍሎ ወደዚህ ወደኛ ሀገር ይመጣል። ሌዛ ደቡብን ሊያጠቃ ይችላል። የደቡብ ክፍላቸው ወደ ኮንሶ፣ ወደ አርባ ምንጭ፣ ወደ ጅንሳ ሁሉ ሊያልፍ የሚችልበት አጋጣሚ አለ። በዛ ዳሩ ያ የሚመጣው ከየት ነው? ከኬንያ ቦርደር እና ከሶማሊያ ቦርደር መዛጋም ይመጣል። በኡጋዴን አካባቢም ወጥቶ የሚሄደው ያንበጣ በዛ መተከትሎ ይሄዳል። ይህ በሚሆንበት ጊዜ ኦሮሚያን እና ቦረናን የሚመሳሰሉ ሀገሮችን ሊያጠቃ የሚችልበት ግራውንድ አለ። ይሄ በዛች ሄደና ካትንጠልቁ ግው የሚመብረሩ ሁኔታ ስላለ ና ወደ መካከለኛው የኦሮሚያ ክፍልም ሊገባ ይችላል እና ወደ ባሌ ወደንም ሊመጣ ይችላል። ግን ወደዛ የመምጣቱ ሁኔታ ባለን ዝግጅት የሚደርስ አይደለም። ሁሉም ብቻ በተቀናጀ መንገድ ይሄ ያለበት ሁኔታ ምክንያለ ከዚህ ቀደም ሲነገር የነበረው ከየመን አካባቢ የተነሳው ወደ ሰሜን ኢትዮጵያ አካባቢን በስፋት የታየበት ነበረ። ይሄኛው ወደ ታች የሚመጣበት አጋጣሚ አለ ወይ? አሁን የነገሩኝ አካባቢ ላይ ብቻ ተመቶ የመቀረት እድል አለው? አንበጣ የሚራባበት ወቅቶች አላቸው። የመን ላይ የነበረው ያኔ የሰመር ብሪዲንጉ ነው እና የጠደኝ ብሪዲንጉ ነው በዛ ጋር ወደዚህ መጠ የነበረው። አሁን ግን እኛ እያጠቃን ያለው ያለውና ችግሩ ያለው ኢንተር ቢልዲንግ ኤሪያ ላይ ያለው የዚህ የሶማሊያ ፈንዳማው ክፍል እና የእኛም የሀገራችን የሶማሌ ክልል አካባቢዎች እነኚህ በአምስት ዞኖች ላይ ነው አሁን ተከስቶ ያለው። እነሱም ዶሎ ዞን የሚባል አለ፣ ጀረር የሚባል አለ፣ ሸበሌ ዞን አለ ከነኝ ከነኝ ቦታዎች ጋር የተራባውና ከሶማሊያ የሚመጣው ነው። ስለዚህ በዚህ ስፔሲፊክ የሆነው እንጂ ከየመን ከምን የሚመጣ አሁን እኛን የሚያፈጣ ነው። ፋኦ የዓለም የምግብ ድርጅት ያስቀመጠው ትንበያ መጨረሻው ህዳር ወይም መጀመሪያው ታህሳስ ወር ጀምሮ የሚቀጥል መሆኑን ነው ያስቀመጠው። በኢትዮጵያ ነባራዊ ሁኔታና በእናንተ ጥናትና ዝግጅት መሰረት ከመች ጀምሮ ነው ይሄ በረራ ይጀምራል ብላችሁ ያሰባችሁት? የማጥቃት እቅዳችሁስ እንዴት ነው የተቀመጠው? አሁን ያለው ንበታ የእድገት ደረጃ ሁሉም ደረጃ ላይ ያለ እንቁላል መጣል ላይ ያለ አለ። እንደገና ደግሞ በሁለተኛም በሶስተኛም በአራተኛም በአምስተኛም ሆኖ እንደገና ደግሞ ክንፍ አውጥቶ የሚበርም ያላለ አለ። ከዚህ በት- ክንፍ ማውጣቱ ደግሞ ጭማሪ ያደገው ወይም እንቁላል ለመጣል የደረሰውም አንበጣም እነኚህ ሁሉ መጠናቸው ይለያይ እንጂ በአሁኑ ደረጃ አለ። ግን በከፍተኛ ደረጃ ይበራል ተብሎ የሚጠበቀው ያንበጣ መንጋ ብዛት ሊበዛ የሚችለው ከዚህ ከደስም ዲሴምበር መካከለኛ ጀምሮ ያለው ነው። አሁንም የምነግርህ በዚሁ በበጋ መራቢያ ቦታዎች ያለው አንበጣ ነው። አሁን እነ ወደዚህ ይመጣሉ ተብሎ የሚቀመጡ ይሄ የሚያሳየው ምንድን ነው? ተጠረቃቅሞ አሁን በአንደኛም በሁለተኛም በሶስተኛም ከድሮ ያልኩህ ደረጃ ያድግና ተያይዞ ወደዚህ ይመጣል የሚነገር ነው። ከሱማሌ አገርም ከኢትዮጵያም የሚመጣው እነኝህ ነገሮች ተዳምሮ ብዛት ያለው መንጋ ይመጣል። ይህንን ለመመከት የግብርና ሚኒስቴር ያለው አቅም ምን ይመስላል? በኬሚካል ርጭት እንደዚያም ደግሞ የመርጫ መሳሪያዎች አውሮፕላኖችን ጨምሮ በቂ ነው ወይ? ገና ከኋላ የምትጠብቁት ደጀን አላችሁ? ይህንን ለመከላከል በሽግግ እያደረግን መሆናችንን ያው በአውሮፕላንም በምድም እያደረግን መሆናችን ከሌላው ጊዜ በተሻለ ዝግጅት አለ። ወደ አስራ ሶስት አውሮፕላኖች ናቸው እንግዲህ በዚህ አሁን በኦፕሬሽን ላይ ያሉት። አሁን ከእነኝህ በተጨማሪ በመኪና ላይ ተጠምዶ የሚረጩትም በሰው ኃይልም የሚፈጭ ነገር አለ በተጨማሪም እነዚ መከላከያ ሊጠቅሙ የሚችሉ የመጭራን የተለያዩ መከላከያ ትጥቆች እነዚ ሊያሰራጨንበት ያለንበት ሁኔታ ስለሆነ ዝግጅቱ ጥሩ ነው የሚል ነው የሚመጣው። ከማህበረሰቡ ይጠበቃል የሚሉት እንደዚያውም ደግሞ እንደ መልእክት ማስተላለፍ የሚፈልጉት ነገርም ካለ ያው እንግዲህ አንበጣ ተዛማች እንደመሆኑ ይመጣል። ሁሉ ማህበረሰብ ከመከላከሉ በተጨማሪ የሚያርፉበትንና የሚያድርበትን ቦታ ይጠቁማል። ሌላው በርጭቱ በምንም ማህበረሰቡ ተሳትፎ እንዲያረግ ያስፈልጋል። ምክንያቱም የግብርና ሚኒስቴር ብቻውን ማስጨጠል ዋጋ ስለሌለው ማለት ነው። በጣም ነው የማመሰግነው አቶ በላይነህ ንጉሴ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር። አመሰግናለሁ። አሁን ወደ ዩናይትድ ስቴትስ ወሬ እናምራ። የዩናይትድ ስቴትስ ደቡብ ምዕራባዊቱ ጆርጂያ ክፍለ ግዛት እንደ አውሮፓ አቆጣጠር እራ አምስት የህግ መወሰኛ ምክር ቤት አባላት ድጋሜ ምርጫ ይካሄዳል። ይህ ምርጫ መወሰኛ ምክር ቤቱን የትኛው ፓርቲ እንደሚቆጣጠር የሚወስን ይሆናል። በመሆኑም ሪፑብሊካውያንም ሆኑ ዲሞክራቶች ደጋፊዎቻቸው ድምፃቸውን እንዲሰጡ እየቀሰቀሱ ናቸው። ይሁንና ፕሬዚዳንታዊው ምርጫ ውጤት ጉዳይ ሪፑብሊካውያኑን ከፋፍሏል። ፕሬዚደንት ዶናልድ ትራምፕ ምርጫው በስፋት ተጭበርብሯል የሚለውን ውንጀላቸውን አሁንም ገፍተውበታል። የአሜሪካ ድምፅ ዘጋቢ ሚሼል ኩን ያጠናቀረችውን ዘገባ ቆንጅታይ ታቀርበዋለች። በደቡባዊቱ የዩናይትድ ስቴትስ ክፍለ ግዛት በጆርጂያ ህዝቡ አስቀድሞ እንደ አውሮፓውያን አቆጣጠር ከታህሳስ 14 ጀምሮ ድምፁን እንዲሰጥ ዲሞክራቶችም ሪፐብሊካኖችም ቅስቀሳቸውን አጠንክረው ተያይዘውታል። በአውሮፓውያን ጥር አምስት ቀን የሚካሄደው ምርጫ ውጤት የዩናይትድ ስቴትስ የመወሰኛ ምክር ቤት አብላጫ መቀመጫ በየትኛው ፓርቲ እንደሚያዝ የሚወስን በመሆኑ ትልቅ ትኩረት ተሰጥቶታል። ፕሬዝደንት ዶናልድ ትራምፕ እንዲህ ብለዋል። ይሄ ምርጫ የዩናይትድ ስቴትስ መወሰኛ ምክር ቤትን ማን እንደሚቆጣጠር የሚወስን ነው ያ ማለት ማን ይቺን አገር እንደሚ እንደሚቆጣጠር የሚወስን ነው ማለት ነው። የቀድሞ ፕሬዚደንት ባራክ ኦባማም የጆርጂያው ምርጫ ወሳኝነት ላይ እንዲህ ሲሉ አስረድተዋል። የጆርጂያው ልዩ ምርጫ የባይደንን ፕሬዚዳንታዊ ክንዋኔ አካሄድ የሚወስን ይሆናል። ጆ ባይደን እና ከማላ ሀሪስ የገቧቸውን ቃሎች በሙሉ በምክር ቤታዊ ውሳኔዎች አማካኝነት ተግባራዊ ሊያደርጉ ይችላሉ ወይ? ይሄ ምርጫ እሱን የሚወስን ነው። ዲሞክራቱ ጆ ባይደን ያቺን ክፍለ ግዛት በ1200 ገደማ የድምፅ ብልጫ አሸንፈዋል። ያን ተከትሎ ታዲያ ሪፐብሊካኖች በክፍለ ግዛቷ የምርጫ ስርዓት ሀቀኝነት ዙሪያ የተለያየ አመለካከት ይዘዋል። ፕሬዚደንት ዶናልድ ትራምፕ ሪፐብሊካኑ የጆርጂያ አገረ ገዢ ብራያን ኬምፕ የክፍለ ግዛቷን ምክር ቤት የምርጫውን ውጤት እንዲቀለብስና በፖስታ የተላኩ ድምፆች ላይ ምርመራ እንዲከፈት ይጠይቅ ዘንድ ያሳስቦ ሲሉ ጠይቀዋቸዋል። ትራምፕ በፕሬዝደንታዊ ምርጫው መሸነፋቸውን ለመቀበል አሁንም አሻፈረኝ እንዳሉ ናቸው። ይሁንና ፕሬዝደንቱ ባለፈው ሳምንት መጨረሻ በጆርጂያ ለደጋፊዎቻቸው ባሰሙት ንግግር ወታችሁ ድምፃችሁን መስጠት ጀምሩ ሲሉ ቀስቅሰዋል። ሄዳችሁ መምረጥ አለባችሁ። ከታህሳስ 14 ጀምራችሁ ቀድማችሁ ድምፃችሁን ስጡ። ፕሬዚደንታዊ ምርጫችንን አጭበርብረዋል፣ ግን አሁንም ቢሆን እናሸንፋለን። እናሸንፋለን። እንዲህ ያለው የተደበላለቀ መልእክት ታዲያ ለአንዳንዶቹ የክፍለ ግዛቲቱ መሪዎች ስራ አዳጋች ሆኗል። ብዙዎቹም ለምሳሌ ያህል ሀገረ ገዢው ብራያን ኬምፕ እና የምርጫውን ስርዓት የሚቆጣጠሩት የጆርጂያ ክፍለ ግዛት ዋና ጸሐፊው ብራድ ረፈንስበርገር ሪፐብሊካኖች ናቸው። ረፈንስበርገር ይናገራሉ። የሪፐብሊካን ፓርቲው ኃላፊነት የገንዘብ መዋጮው ማሰባሰብ፣ ሰው ወጥቶ ድምፅ እንዲሰጥ መቀስቀስ ነው። እንደ ክፍለ ግዛት ዋና ጸሐፊነቴ የእኔ ኃላፊነት ደግሞ ሀቀኛና ፍትሐዊ ምርጫ ማካሄዳቸውን ማረጋገጥ ነው። ያ ነው። ለመርዳት የሚከብድም አይደለም። በእኛ ቢሮ ደግሞ እውነተኝነት ትልቅ ቦታ አለው። የፕሬዝደንታዊ ምርጫውን ውጤቶች በተመለከተ የሚወጡት የተዛቡ መረጃዎች ሪፐብሊካኖች ደጋፊዎቻቸውን ወጥተው ድምፅ እንዲሰጡ የሚያደርጉትን የቅስቀሳ ጥረት አወሳስበዋል ብለዋል። ረፈንስበርገር አዎ፣ ያወሳስበዋል። ትኩረቱን መሻማቱ፣ አንድነት ያለመኖሩ፣ ያ ሁሉ ይበልጡኑ አዳጋች አድርገዋል። ለእጩዎችም ከባድ ሆኖባቸዋል። እናም በቀጣዮቹ ሳምንታት ፒች ስቴት ተብላ የምትታወቀው ጆርጂያ ትኩረቱን እንደ ሳበች ትሰነብታለች። ውድ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። አድማጮች፣ አሁን የሁለተኛው የፕሮግራማችን ክፍል ላይ ደርሰናል። ሳምንታዊው የጤና ፕሮግራም ይቀርባል። ኢትዮጵያ ትግራይ ውስጥ ሲካሄድ በቆየው አንድ ወር የፈጀ ውጊያ በርካቶች በመሰደዳቸውና የሰብአዊ እርዳታ ለማድረስ አደጋች በመሆኑ በአፍሪካ አስከፊ ከሆኑት ተላላፊ በሽታዎች አንዱ የሆነውን የኮሮና ቫይረስን ለማስቆም የሚደረገውን ጥረት አደጋች እንዲሆን አድርጎታል። በአሶሽትድ ፕሬስ የተጠናቀረውን ዘገባ ስመኝሽ ቆየ ታቀርበዋለች። በትግራይና በኢትዮጵያ መከላከያ ሰራዊት መካከል የተፈጠረውን ግጭት በመሸሽ በሺዎች የሚቆጠሩ ሰዎች የኮሮና ቫይረስ ስርጭት መጠን እየጨመረ ወደሚገኝባት የጎረቤት ሀገር ሱዳን ተሰደዋል። ከ45 ሺህ በላይ የሚጠጉ ኢትዮጵያውያን ስደተኞች በሱዳን ውስጥ የኮሮና ቫይረስ ምርመራ ለማድረግም ሆነ ሕክምና ለመስጠት በማይችሉ የተጨናነቁ መጠለያ ካምፖች ውስጥ ይገኛሉ። ከስደተኞቹ አንዱ የሆነው ሀይለም የሱዳን ድንበር ካቋረጡ በኋላ ስደተኞቹን ወደ መጠለያ ጣቢያዎቹ በሚያጓጉዟቸው አውቶቡሶች ውስጥ ከስልሳ በላይ ሰዎች ታጭቀው መጓዛቸው ከኮሮና ቫይረስ ጋር ምቹ ሁኔታ እንደማይፈጥር ይናገራል። በመጠለያ ካምፖች ውስጥ የሚገኙት ስደተኞች ድንኳኖችን በጋራ ይጠቀማሉ። ለምዝገባ፣ ለምግብና ለገንዘብ እርዳታዎች ተፋፍገው ይሰለፋሉ። በአካባቢው የሚታዩት የአፍና አፍንጫ መሸፈኛ ጭምብሎች በጣም ጥቂት ናቸው። በአምራኮባ መጠለያ ጣቢያ ውስጥ እርዳታ ከሚሰጡት ድርጅቶች አንዱ የሆነው ሜርሲ ኮርፕስ ሰራተኛ ጃቫንሺር ሀጂቭ በአካባቢው የመተንፈሻ አካል ኢንፌክሽን በከፍተኛ መጠን መኖሩንና እርዳታ ሰጪዎች ግን ኮሮና ቫይረስን ለመመርመር የሚያስችል አቅም እንደሌላቸው ለአሶሽየትድ ፕሬስ ተናግሯል። በጣቢያው ከሚገኙት ስደተኞች አንዱ ለሆነው ገብሩ ግን አሁን ባሉበት ሁኔታ በሽታው የሚያስጨንቃቸው ጉዳይ እንዳልሆነ ይናገራል። ከጦርነት አምልጬ ነው ዜ የመጣሁት፣ ጦርነቱ የበለጠ ያስፈራል። ገብሩ በመጠለያ ጣቢያው ያለው ረሃብ፣ ጥማትና ከፍተኛ ሙቀት ስለ በሽታው እንዳያስቡ እንደሚያደርጋቸውም ይናገራል። ነገር ግን በሱዳን እየጨመረ የመጣው የቫይረሱ ቁጥር አሳሳቢ መሆኑን ተከትሎ ስደተኞቹ ወደ ሀገር ውስጥ እንዳይገቡ መከልከልን ጨምሮ አገር አቀፍ ክልከላዎች ሊታወጁ ይችላሉ። ባለፈው ሳምንት በትግራይ ያለውን ግጭት አስመልክተው የተናገሩት የተባበሩት መንግስታት ድርጅት ዋና ኃላፊ ፊሊፖ ግራንዲ በጤና ስጋት ምክንያት የድንበር መዝጋቱን ጉዳይ አስመልክተው እንዲህ ብለው ነበር። ግጭቱን እየሸሹ ያሉት ሰዎች ህይወታቸውን ለማዳን ነው የሚሰደዱት። ስለዚህ አስቸጋሪ ሁኔታ ነው። አስፈላጊውን የጤና ጥንቃቄ በማድረግ ድንበሮች ክፍት ሆነው እንዲቆዩ ማድረግ ይቻላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት አንድ ወር የቆየውን ውጊያ በበላይነት ማሸነፋቸውን ገልጸው የነበረ ቢሆንም በፌዴራል መንግስቱና በክልሉ ታጣቂዎች መካከል የሚደረገው ውጊያ ግን እንደ ቀጠለ ይዘገባል። የእርዳታ ሰጪ ድርጅቶችም ስድስት ሚሊየን ህዝብ በሚኖርበት የትግራይ ክልል ውስጥ የኮሮና ቫይረስን ለመዋጋት የሚያስፈልጉ ግብአቶችን ጨምሮ የመድኃኒት እጥረት መኖሩን ይናገራሉ። በቅርቡ በትግራይ እና በአማራ ክልል የሚገኙትን የጤና ተቋማት የጎበኘው ዓለም አቀፉ የቀይ መስቀል ኮሚቴም ግጭቱ በቀጠለበትና የሰብአዊ ሁኔታ ቀውስ ውስጥ በገባበት ሁኔታም ቢሆን ወረርሽኙ እንደቀጠለ ነው ሲል አስታውቋል። የድርጅቱ ሰራተኛ የሆኑት ማሪያ ሶሎዳድ በሰሜን ኢትዮጵያ በትግራይ ክልል ዋና ከተማ በሆነችው መቀሌ ከተማ በሚገኘው ትልቁ ሆስፒታል የበሽታ መከላከያ መድኃኒቶች፣ ቀዶ ጥገና ማድረጊያ መርፌዎችና የህመም ማስታገሻ መድኃኒቶችን የመሳሰሉ ግብአቶች እያለቁ መሆናቸውንም ተናግረዋል። ውጊያው ከተቀሰቀሰ ጊዜ አንስቶ የህክምና አቅርቦቶችንና ሌሎች እርዳታዎችን ወደ ትግራይ ክልል ማድረስ አዳጋች ሆኖ ቆይቷል። የተባበሩት መንግስታት ድርጅት ያሳለፍነው ሮብ እንዳስታወቀው ግን የእርዳታ ሰጪ ድርጅቶች ወደ ትግራይ ክልል መድረስ እንዲችሉ ከኢትዮጵያ መንግስት ጋር ስምምነት ላይ መድረሱን ገልጿል። ይህ ስምምነት ግን በመንግስት ቁጥጥር ስር ባሉ አካባቢዎች ላይ ብቻ በተግባር የሚውል ነው። ሌላው በአካባቢው እርዳታ የሚሰጠው የኖርዌጂያን ስደተኞች ካውንስል ኃላፊ ጃን ኢግላንድ እንደተናገሩት እርዳታ ሰጪ ድርጅቶች ወደ ትግራይ ለመመለስ በሚያደርጉት ጥረት ጦርነቱ የአካባቢውን ጤናና ተቋማት ምን ያክል እንደጎዳው መረጃ አለመኖርና የኮሮና ቫይረስ ስርጭት መጠን አለመታወቁ አሳሳቢ ነው ብለዋል። የጤና ሚኒስትር ሊያ ታደሰ በትግራይ ክልል ስላለው የቫይረሱ ስርጭት አስተያየታቸውን ተጠይቀው ምላሽ ባይሰጡም የአፍሪካ የበሽታዎች መከላከያና መቆጣጠሪያ ዳይሬክተር ጆን ንኬንጋሶንግ ይህን ብለዋል። አለመረጋጋት ወረርሽኝን ለመግታት የሚደረግን ጥረት አዳጋች እንደሚያደርገው የሚታወቅ ነው። በኢትዮጵያ ያለውን የኮሮና ቫይረስ ስርጭት ለመግታትም አስቸጋሪ ነው የሚሆነው። ንኬንጋሶንግ በምሳሌ ሲያስረዱ በምስራቅ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመቆጣጠር አስፈላጊውን መሳሪያና አዲስ የተገኘ ክትባት ይዘን ብንንቀሳቀስም የሽምት ተዋጊዎች በሚያደርሱት ማስፈራሪያ ምክንያት ስራው ከሁለት ዓመት በላይ ፈጅቶብናል ይላሉ። በአንጻሩ ሰላም በሰፈነበት የምዕራብ ኮንጎ አካባቢ ግን በሽታውን ለመቆጣጠር ከሶስት ወር ያነሰ ጊዜ እንደወሰደም አስረድተዋል። በካራ አና ለአሶሲትድ ፕሬስ ለቀረበው ዘገባ ስመኞች የቆየ ከፌርፓክስ ቨርጂኒያ። አሁን ደግሞ ሳምንታዊው የአፍሪቃ ንግድ ርዕሶች ፕሮግራም ይቀርባል። የተባበሩት መንግስታት ድርጅት አገልግሎቶች ትግራይ ውስጥ በሚካሄደው ውጊያ ምክንያት እየተሰቃዩ ያሉትን በብዙ ሺዎች የሚቆጠሩ ሰዎችን ለመርዳት እንዳልቻሉ ገልጸዋል። የኢትዮጵያ መንግስት ወደ ክልሉ ሰብዓዊ ረዴት እንዲገባ መተላለፊያ መስመር እንዲከፈት እስካልፈቀደ ድረስ የሚሰቃዩትን ለመርዳት እንደማይችሉ የሰብዓዊ ረዴት አገልግሎቶቹ መናገራቸውን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጀኔቫ በላከችው ዘገባ ጠቁማለች። ዝርዝሩ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅትና ኢትዮጵያ የሬዴት አገልግሎቶች በተከበበው የትግራይ ክልል ላይ ካለምንም ገደብ ተደራሽነት እንዲኖራቸው ባለፈው ረቦ ስምምነት ላይ ደርሰዋል። ነገር ግን እስካሁን ባለው ጊዜ ገና በተግባር ላይ አሉ አለም የዓለም የጤና ድርጅት ሰራተኞቹ ሁኔታው በሚፈቅድበት ወቅት ለመንቀሳቀስ ተዘጋጅተው እየተጠባበቁ መሆናቸውን ገልጸዋል። የድርጅቱ ቃል አቀባይ ታሪክ ጃሳ ሪቪክ ትግራይ ውስጥ በሚካሄደው ውጊያ ምክንያት የጤና አገልግሎቶች መቋረጣቸውን ተናግረዋል። That will የጤና አገልግሎቶቹ መቋረጥ ክትባትን፣ የበሽታ መቆጣጠርንና ክትትልን በመሳሰሉት ተግባሮች ላይ ጉዳት ያደርሳል። ስለሆነም ተደራሽነቱ እንደተመቻቸ ወዲያውኑ አስፈላጊ የሆኑትን መድኃኒቶች የማቅረቡ ጉዳይ ወሳኝ ነው። የተላላፊ በሽታዎች መድኃኒት ብቻ ሳይሆን ተላላፊ ላልሆኑት በሽታዎችም መድኃኒት ማቅረብ ግድ ይላል። የጤና አገልግሎቶቹን መልሶ ማቋቋም ያስፈልጋል። ዓለም አቀፉ ወረርሽኝ ኮሮና ቫይረስን እና ወባን የመሳሰሉት ተላላፊ በሽታዎች ተባብሰው በትግራይ ሕዝብ የጤና ሁኔታ ላይ ከባድ አንደምታ እንደሚያስከትሉ በማስገንዘብ የዓለም የጤና ድርጅት አስጠንቅቋል። አስር ሺህ የሚሆኑ በሽተኞችን ለሶስት ወራት ያህል ሊያሳክም የሚችል አስቸኳይ የጤና አቅርቦቶች መላኩን የዓለም የጤና ድርጅት ገልጿል። ድርጅቱ በድንጋጤና በከፍተኛ ፍርሃት ምክንያት በሰዎች ላይ የሚደርሰውን ስቃይ ለማከም የሚያስፈልግ መድኃኒት እንዲሁም ለወባ እና ለከፍተኛ የምግብ እጥረት የሚያስፈልጉ አቅርቦቶችን በድንበር በሚገኙ ክልሎች አዘጋጅቶ እየተጠባበቀ መሆኑን በትግራይ የመተላለፊያ መስመር እንደተከፈተ ወዲያውኑ ወደ ትግራይ እንደሚላኩ የድርጅቱ ቃል አቀባይ ጃሳ ረዲግ ገልጸዋል። ትግራይ ላይ ጦርነት ከመካሄዱ በፊት የዓለም የምግብ ፕሮግራም አንድ ሚሊዮን ለሚሆኑ ሰዎች የምግብ ረድኤት ሲያቀርብ ቆይቷል። በአሁኑ ወቅት ግን እርዳታ የሚያስፈልጋቸው ሰዎች ቁጥር ቢያንስ እጥፍ ሊሆን እንደሚችል የዓለም የምግብ ፕሮግራም ይገምታል ብለዋል ቃል አቀባዩ ቶምሰን ፋይሪ። ግጭቱ የዓለም የምግብ ፕሮግራም በትግራይ ላይ ያከናውን የነበረውን ስራ ማሰናከሉን ጠቅሰናል። ግጭቱ እርዳታ የሚያስፈልጋቸው ሰዎች ብዛት ውስጥ ለተከሰተው የረድኤት ፈላጊዎች መበራከት የሚያስፈልገው ሁሉ ከተገመገመ በኋላ የሚፈለገውን ሁሉ ለማቅረብ ዝግጁ ነው የዓለም የምግብ ፕሮግራም። የሰብአዊ ጉዳይ ማስተባበሪያ መስሪያ ቤት እንደገለጸው የተባበሩት መንግሥታት ድርጅትና ኢትዮጵያ ባደረጉት ስምምነት መሰረት የስራ እንቅስቃሴ የሎጂስቲክስና የጸጥታ ጉዳይ ገና ሊሰራበት ይገባል። ይህ ሁሉ ተከናውኖ ረድኤቱን ካለምንም ችግር ለማንቀሳቀስ ከተቻለ የሰብአዊ ረድኤቱ ጉዳይ በሙሉ ፍጥነት እንደሚከናወን የዓለም የምግብ ፕሮግራም ጠቁሟል። አድማቾች ወደ ትግራይ የሰብአዊ እርዳታ መስመር ሲከፈት ስለሚደረገው አቅርቦት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ከሚገናኝ በደህና ቆየ። በመጨረሻም ስፖርት በሀብታሙ ስዩም ይቀርባል። በመጨረሻም ስፖርት ይቀርባል። በዓመታዊው የአፍሪካ ክለቦች ቅድመ ማጣሪያ ውድድር ላይ ተሳታፊ የነበረው የኢትዮጵያው ፋሲል ከተማ ከውድድሩ ተሰናብተዋል። ከቱኒዚያው ሞናስቲር ክለብ ጋር የገጠመው ፋሲል ከተማ በደርሶ መልስ ውጤት ሦስት ለሁለት በሆነ ውጤት ተሸንፏል። ቱኒዚያ ላይ በነበረው ጨዋታ ሁለት ለዜሮ ያሸነፈው ሞናስቲር አዲስ አበባ ላይ የፋሲል ከተማ ተጫዋቾች በሆኑት ሱራፌል ዳኛቸውና ሙጂብ ቃሲም በተቆጠሩበት ሁለት ጎሎች ሲመራ ቢቆይም ፌዲ አርፋዊ በ85ኛው ደቂቃ ባስቆጥራት አንድ ጎል ምክንያት የፋሲል ከተማን ግስጋሴ ገጥቷል። የአፍሪካ ክለቦች ውድድር በየሀገራቱ ባለድል የሆኑ ቡድኖች የሚፎካከሩበት የአፍሪካ እግር ኳስ ኮንፌዴሬሽን የሚያዘጋጀው ውድድር ነው። ጭንፈት ገጥሞት የማያውቀው የቀድሞ የዓለም ቻምፒዮን ቦክሰኛ ፍሎይድ ሜይ ዌዘር የካቲት ላይ ወደ ሪንግ እንደሚመለስ አስታውቋል። በዩቲዩብ ላይ በሚያቀርባቸው ሥራዎች ከፍተኛ እውቅና ካለው ሎጋን ፓውል ጋር ትርኢታዊ ፍልሚያ ሊያደርግ እንዳቀደም ተናግሯል። የ43 ዓመቱ ሜይ ዌዘር ባደረጋቸው 50 ውድድሮች በአንዱም አልተሸነፈም። ትርኢታዊ ፍልሚያ በመባል የሚጠራው ሦስት ዙሪዎች ያሉት በወዳጅነት መንፈስ የሚደረግ ለትርፍ የማይከናወን ፉክክር ነው። በቀደመው ሳምንት የ54 ዓመቱ የቀድሞው የዓለም ቻምፒዮን ማይክ ታይሰን ሮይ ጆንስ ጁኒየርን የበጎ አድራጎት እንቅስቃሴን ለመደገፍ ተፋልሟል። በኮቪድ-19 ምክንያት የተሸጋገረው የጃፓን ኦሎምፒክ ሀገሪቱን ተጨማሪ ሁለት ቢሊዮን ዶላር እንደሚያስወጣት ተሰምቷል። በበጀቱ ላይ ጃፓናውያን የተለያየ ስሜታቸውን አንጸባርቀዋል። የተወሰኑት አስገዳጅ በሆነ ምክንያት የመጣው የበጀት ጭማሪን ሲቀበሉት፣ አንዳንዶቹ ደግሞ በቀጣይ ዓመት ሐምሌ ላይ የሚከናወነው ውድድር አነስተኛ የኮቪድ-19 ተጠቂዎች ቁጥር ያለባት ጃፓንን ለወረርሽኝ እንዳያጋልጣት ሰግተዋል። 15,000 አትሌቶች ወደ ጃፓን ያቀናሉ ተብሎ ይጠበቃል። የጃፓን መንግሥት በኦሎምፒኩ ላይ በያዘው አቋም ምክንያት ያለው ሕዝባዊ ድጋፍ እያሽቆለቆለ መሆኑንም ሮይተርስ ዘግቧል። እንግዲህ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍሳሀየ ነኝ። እስከ ነገ በደህና ቆዩ።